በቤንሻንጉል ጉምዝ ዳንጉር ወረዳና አማራ ክልል ጃዊ ወረዳ የተፈጸሙ ግድያዎችን የሚያጣራ አጣሪ ኮሚቴ ተዋቅሮ ወደ ስራ መግባቱን የክልሉ ባለስልጣናት አስታውቀዋል። ከሁለቱ ክልሎችና ከፌዴራል ሰላም ሚኒስቴር የተዋቀረ ኮሚቴም በስፍራው የማጣራት ስራ መጀመሩን አስታውቀዋል። በአማራ ክልል በኩል ይህ መረጃ እስከተጠናቀረበት ጊዜ የተያዘ ተጠርጣሪ መኖር አለመኖሩ ባይገለጽም በቤንሻንጉል ጉምዝ ክልል ግን 33 ተጠርጣሪዎች ላይ ምርመራ እየተደረገ መሆኑን የክልሉ መንግስት ገልጿል። ናኮር መልካ ተጨማሪ አለው። በአማራ ክልል ሀዊ ዞን ጃዊ ወረዳ ባለፈው እሁድ ማለትም ሚያዝያ ሀያ ከሌሊቱ ስምንት ሰዓት እስከ ሚያዝያ 21 ከረፋዶ አምስት ሰዓት ገደማ ለጊዜው ቁጥራቸው ያልተገለጸ የቤኒሻንጉል ጉሙዝ ማህበረሰብ አባላት የታጠቁ ኃይሎች በፈጸሙት ጥቃት መገደላቸውን ተከትሎ ጉዳዩን የሚያጣራ መርማሪ ኮሚቴ መዋቀሩን የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ ለቪኦኤ ተናገሩ። ጃዊ ላይ የተደራጁ ቡድኖች ራቸው በመጥረብ በመግባት የጅምላ ግድያ ፈጽመባቸዋል። በጃዊ ወረዳ ምን ያህል ሰው ተጎዳ? ቁጥሩ የጸጥታ አካላት የማጣራት ስራ እየሰሩ ነው የሚገኙ። እስካሁን የተገለጸ ነገር የለም። ዞሮ ዞሮ ግን እጅግ በጣም በሚያሳዝን ሁኔታ ታይቶ በማይታወቅ መልኩ ይሄ ሁለት ቀበሌ እና ሶስት መንደሮች ላይ የሚገኙ የሆኑ ሰዎች ላይ ዘር ጭፍጨፋ ማለት ይቻላል። ቁጥሩን ቀጣ የሚገለጽ ነው ሊሆን የሚችለው እና ይህን ጉዳይ በክልሉ መንግሥት የሚጠራ ሳይሆን የፌዴራል እና ዓለም አቀፍ ማህበረሰብ ትኩረት ሰጥቶ ያጣሩ ነው፣ በኛ በኩል ያለን አስተያየት። እኛ ጋር ህይወታቸው ያለፉ ሰዎች ግን የመኖራ ቡድን አቋቁመን የማጣራት ስራ ጀመረናል። ግድያውን ማን እንደፈጸመ፣ አዎ ችግሩ ለማስቆም በዛሬ ሁለት ከአማራ ክልል ከፍተኛ አመራሮች እና ከሰላም ሚኒስቴር ከፍተኛ ባለሙያዎች ቦታው ላይ በመገኘት እዚህ ግልገል በለስ ከተማ ላይ ዛሬ የጋራ እቅዳ ውጥን ተዋይተን ስራ ጀምርናል። በጋራ እንግዲህ የደረሰበትን ውጤት ደሁን በየጊዜው እንገልጻለን። ከአንድ መቶ አስር ሰዎች በላይ በግጭቱ ምክንያት ተፈናቅለው በግልገል በለስ ሰብዓዊ ድጋፍ እየተደረገላቸው ነው ያሉት አቶ አድጎ አብዛኛዎቹ ህፃናት መሆናቸውን ገልጸዋል። 68 ሰዎችም በፓዌ ሆስፒታል የሕክምና ድጋፍ እየተደረገላቸው ነው ሲሉ ለቪኦኤ ተናግረዋል። ከዚሁ ጋር ተያይዞ አሶሽትድ ፕሬስ የተባለው የውጭ ሀገር መገናኛ ብዙሃን የክልሉን ኮሚኒኬሽን ባለስልጣን በመጥቀስ ዘጠና የሚሆኑ ሰዎች በአካባቢው በሚገኘው ትምህርት ቤት ተጠልለው እንደሚገኙ ገልጿል። ከሰማኒያ በላይ የሚሆኑ ሰዎች ደግሞ የአካል ጉዳት እንደደረሰባቸው መረጃው ያትታል። ከዚሁ ጋር ተያይዞ ቃላቸውን ለቪኦኤ የሰጡት የአማራ ክልል ሰላምና ህዝብ ደህንነት ቢሮ ምክትል ኃላፊ ኮሎኔል አለበል አማረ በጃዊ ወረዳ ስለተፈጸመው ግድያ የሚያጣራ ኮሚቴ በክልል ደረጃ ተዋቅሮ የማጣራት ተግባሩን መጀመሩን ገልጸዋል። ግጭቱን ቀድሞ መከላከል ለምን እንዳልተቻለም አብራርተዋል። እንግዲህ አንደኛ ያው ጂኦግራፊው ነው። ቦታው በጣም በረሃማ ነው። የተበታተነ ነዋሪው ተበታትሮ የሚኖረው በንደሮች በጣም ሩቅናው በሚኖሩት። ሁለተኛ ደግሞ ያው ጥቃት ያደረሰው አካል አይታወቅም። ጥቃቱ በሁለቱም ነው፣ በጉምዙም በአማራው ነው የደረሰው የመጠን ሌላ ሁለቱም ህዝቦች ያወጡበታቸው ደግሞ እንዲጋጩ አይነት ሀሳብ ያለ ኃይል ነው ያን ስራ የሰራው። ለዛ ነው ማጣራቱ ነው ሁሉ ያሉ በአሁኑ ጊዜም የጸጥታ ኃይል በስፍራው መሰማራቱን እና አጥፊዎችን በህግ ተጠያቂ የማድረጉ ስራ እየተሰራ ነው ብለዋል። መሰል ድርጊቶች እንዳይፈጸሙ የሀገር ሽማግሌዎች የተሳተፉበት ህዝባዊ ውይይቶችም በየቀበሌው ተደርጓል ሲሉ ለቪዮኤ ተናግረዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ በትራንስፖርት ክፍያ አለመግባባት ምክንያት በሁለት ሰዎች መካከል የተፈጠረው ግጭት አድጎ የከፋ ግጭት መምጣቱን ይናገራሉ። የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ የዛሬ ሳምንት የተቀሰቀሰው ግጭት በዳንጉር ወረዳ የ21 ሰዎችን ህይወት መቅጠፉን ያስታወሱት ምክትል ርዕሰ መስተዳድሩ ተፈጽሟል ስለተባለው ግድያ፣ አካል ጉዳትና ንብረት መውደም የተጠረጠሩ ሰላሳ ሶስት ሰዎች መያዛቸውን ተናግረው ቁጥሩ ሊጨምር እንደሚችልም ጠቁመዋል። በአማራ ክልል በኩል ግን ተጠርጣሪዎች ስለመያዝ አለመያዛቸው መረጃ እንደሌላቸው ለቪኦኤ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ